አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አቢይ አህመድ በቅርቡ ከንግድ ማህበረሰብ ጋር ባደረጉት ውይይት አገሪቱን ያጋጠመውን የውጭ ምንዛሬ ብክነት ለመከላከል በመንግስት በኩል ስለሚወሰደው እርምጃ ሲናገሩ፣ በመንግስት በጣም በርካታ ስብሰባ ካደረግን በኋላ የስብሰባው ማሳረጊያ ውጭ ጉዞ ነው የሚሆነው። አብዛኛው የመንግስት ባለስልጣን ይሰበሰባል፣ ውጭ አገር ይሄዳል፣ ይሰበሰባል፣ ውጭ አገር ይሄዳል። ውጭ ሀገር መሄዱ በቫኬሽን ችግር የለውም። በመንግስት ገንዘብ ሲሆን ሀርድ ከረንሲ ይጠይቃል። በከፍተኛ ደረጃ የተግባባንበትና ማዕቀብ የሚጣልበት ኤሪያ የውጭ ጉዞ ነው፣ መቀነስ አለበት። አብዛኛውን ስራ ቨርቹዋሊ መስራት የሚችል ሀይል ቨርቹዋሊ ይሰራል። ሲሆን ሲሆን ወደ ክልሎች ጊዜ ማባከን ያስፈልጋል። አሁን በጣም ብዙ እንደ ቱሪስት መዞር መቀነስ አለበት፣ በእኛ በኩል ጠቅላይ ሚኒስትሩ ይህን ካሉ ቀን ጀምሮ የኢትዮጵያ የገንዘብና ኢኮኖሚክ ትብብር ሚኒስቴር ይህን የውስጥ መመሪያ ስራ ላይ ለማዋል አጠናክሮ እንደሚሠራ የሚኒስቴሩ የሕዝብ ግንኙነትና የኮሚኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር አቶ ሀጂ ኢብሳ ለዶች ቬሌ ተናግረዋል። ጠቅላይ ሚኒስትሩ የተናገሩት በራሱ ጊዜ እንደ ሰርኩለር ስለሚቆጠር ጥንቃቄ ይደረጋል ማለት ነው። ጥንቃቄ ይደረጋል ማለት ከዛሬ ጀምሮ አንድም ባለስልጣን ወደ ውጭ አይሄድም ማለትም አይደለም። በጣም ግድ ሊያስክድ የሚችል በጣም አሳማኝ የሆኑ ጉዳዮች ያውም ያው የውጭ ጉዞ በተለይ ከፍተኛ አመራሮች ማለት ሚኒስቴር፣ ሚኒስትር ዴታዎች እና በዚህ ማረድ ያሉት በሙሉ ወደ ውጭም ቀድሞም የሚሄዱት በጠቅላይ ሚኒስትሩ ጽሕፈት ቤት ሲፈቀድ ብቻ ነው። የቀድሞም አሰራር ይኸው ነው። የጠቅላይ ሚኒስትሩ ጽሕፈት ቤት ቤት ከዚህ ደብዳቤ ከየት መስሪያ ቤት ይጻፍለታል አምኖበት ጉዳዩ አሳማኝ ሆኖ መሄድ ካለበትና ከዚያ ካልተፈቀደ በስተቀር ደበስተቀር ማንም ከፍተኛ አመራር መሄድ የማይችልም። ቀድሞ ዞሮ ዞሮ ፍቃድ የሚሰጠው ጠቅላይ ሚኒስትሩ ጽሕፈት ቤት ነው። ፍቃድም ከተከለከለም እዚያው ስለሚሆን በዚህ ሁኔታ ጠናክሮ መቀጠል ነው። ጠቅላይ ሚኒስትሩ የባለስልጣናት የውጭ ጉዞን መገደብ የውጭ ምንዛሬ ብክነት ይቆጣጠራል ያሉት እንደ ምሳሌነት የተነሳ ነው እንጂ የአገሪቱ የውጭ ምንዛሬ እጥረት ይቀርፋል ማለት እንዳልሆነ በባህር ዳር ዩኒቨርሲቲ የኢኮኖሚክስ ባለሙያ የሆኑት አቶ ሳምሶን ገብረሥላሴ ለዶችቬሌ ይናገራሉ። ልማታዊ ያልሆነ ወጪዎች ወይም የውጭ ምንዛሬ ብክነት አለ የሚሉት ባለሙያው አንዱም ተጠያቂ መንግስት መሆኑን ይጠቅሳሉ። የመንግስት ባለሥልጣናት ወደ ውጭ የሚያደርጉት ጉዞ እንዴት የውጭ ምንዛሬውን ሊጎዳ እንደሚችል እንዲህ ያብራራሉ። ውጭ ሀገር አሁን እኔ መሄድ ብፈልግ አሁን የኢትዮጵያን ብር አይደለም ይዤ የሚሄደው። የኢትዮጵያ ብር ዩኤስ ላይ ተቀባይነት የለውም። በሱ ግብይት ውስጥ መግባት አልችልም። ዶላር ይዤ ነው የሚሄደው ማለት ነው። ከዚህ እዛ ለምግብ ነው የማወጣው፣ ለማደሪያ ቤት ነው የማወጣው እና ለምናናበት ነገሮች ማለት ነው። ይሄ እንደ ብርነት ልትቆጥሮት ይችላለ። የውጭ ምንዛሪ ባለበት ሀገር እንደ ብርነት ሊቆጠር ይችላል ማለት። ነገር ግን በዚህ ዶላር ማሽነሪ ብታስገባ፣ ለግብርና ምርታችን የሚረዳ ለኢንዱስትሪ የሚረዳ ማሽነሪ ከውጭ ሀገር ብታስገባ ደግሞ ዲቨሎፕመንታል ስፔንዲንግ ይሆናል ማለት ልማታዊ የሆነ ወጪ ነው ማለት ነው። ከአቶ ሳምሶን ሀሳብ ጋር የሚስማሙት የህዝብ ግንኙነትና የኮሚኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር አቶ ሀጂ ኢብሳ የውጭ ምንዛሬ እጥረትን ችግር ለማቃለል ከተፈለገ የገቢና የወጪ ንግድን ማጣጣም፣ ብሎም አገሪቱ ወደ ውጭ ገበያ የምትልከው ቡናን የመሳሰሉ ምርቶችን ጥራትና ብዛት ማሻሻል ዘላቂ መፍትሄ እንደሚሆን ያምናሉ። ባለፈው ዓመት በውጪው ቅነሳ ላይ የወጣ መመሪያ አጥጋቢ ምክንያት የሌላቸው የባለስልጣናትን ጉዞ መከልከልን ጨምሮ ሌሎች 19 ነጥቦችን እንደሚገድብም ተገልጸዋል። በጣም ግድ መደረግ ያሌለባቸው ነገሮች ለምሳሌ እንደ ቲሸርት፣ እንደ ኮፍያ የመሳሰሉትን ነገሮች የውጭም ጉዞ ቢሆን በጣም በጥንቃቄ ሊያዝ እንደሚገባ ዳይሬክቲቦቹ ያመላክታሉ። የውጭ ቅነሳ ደብዳቤ ወደ 19 አይነት ነገሮችን ጠቅሰን አውጥተናል። በእነሱ ላይ ሙሉ በሙሉ የውጭ ቅነሳው ተግባራዊ ያለው ነው የሚለው ያው አዲስ ዳይሬክቲቭ ነው ያወጣ ነው በዛ በአዲስ አዲስ ዲሬክቲቭ ደግሞ ሁለም ሲወጣ ያው ሬዚስታንስ በተወሰነ መልክ ይገጥመዋል። ያም ሆነ ይህ ግን ይሄ በተለይ አመለካከቱ ሼፕ እያደረገ የመጣበት ሁኔታ አለ። በዚሁ ርዕሰ ጉዳይ ላይ በዶቼቬሌ ፌስቡክና ዋትሳፕ ላይ ከተወያዩት አንዳንዶቹ እንዳሉት ባለስልጣናት ለስራ ሳይሆን አብዛኛውን ጊዜ ለመዝናናት የመንግስትና የህዝብን ገንዘብ እያባከኑ ስለሆነ የመንግስት እርምጃ መልካም ነው። ሌሎች ደግሞ ጅብ ከሄደ ውሻ ጩኸ አይነት በመሆኑ እና ታዛዦቹ ከአዛዦቹ በላይ ተደራጅተዋል ብሎ ስለሚያስቡ የእርምጃውን ውጤታማነት እንደሚጠራጠሩም ገልጸዋል።